አስራ ዘጠነኛ የወንጀል ችሎት ልደታ ምድብ ዛሬ ያስቻለው አቃቢ ሕግ በዮናታን ተስፋዬ ላይ የመሰረተውን ክስ መሰረት አድርጎ ይከላከል አሊያም በነፃነት ይሰናበት የሚል ብይን ለመስጠት ነበረም። በጽሑፍ በተነበበው የችሎቱ ውሳኔ እንደተገለጸው ዮናታን በግል የፌስቡክ አካውንቱ በለቀቃቸው የተለያዩ ጽሁፎች የአዲስ አበባ ማስተር ፕላንን ሰበብ አድርጎ በኦነግ አቀነባባሪነት በኦሮሚያ የተደረገውን አመፅ እንዲቀጣጠል የሚያደርጉ ጽሑፎች አትሟል ኢህአዴግ የሚጠቀምበት ሁሉ ይው ደም አትነሳም ወይ? የፈሰሰው ደም ያንተ አይደለም ወይ? አትነሳም ወይ? አትነሳም ወይ? የገበሬው እንባ አይጠራህም ወይ? የሚሉና ሌሎች በዝርዝር የተጠቀሱ ቀስቃሽ ናቸው ያላቸውን ጽሑፎች በመልቀቅ ለሽብር ተግባር አነሳስተዋል፣ ቀስቅሷል ተብሎ መከሰሱን ችለቱ አመልክቷል። ዮናታን ጽሑፎቹ የኔ ናቸው ግን የሽብር ተግባር አልፈጸምኩም በማለት ወንጀሉን ክዶ መከራከሩንም ተጠቅሷል። አቃቤ ሕግ የወንጀል ድርጊቱ ስለመፈጸሙ ያስረዱልኛል ያላቸውን ምስክሮችን ለማቅረብ ችሎትን ቢጠይቅም የተከሳሽ ጠበቃ ባልተካደ ነገር ጊዜ ማባክን አያስፈልግም ባሉት መሰረት ችሎቱ ምስክር ማቅረብ ሳያስፈልግ ጉዳይ እንዲታይ መወሰኑን ተብራርቷል። በመሆኑም ዮናታን ተስፋዬ ጽሑፎቹ የመናገር ነፃነቱንና ህገ መንግስቱ ያስቀመጠውን የመናገር መብት ተጠቅሞ መጽሐፉን በሰጠው የመጀመሪያ ደረጃ የመቃወሚያ ጽሁፍ መግለጹን ተናግሯል። ችሎቱ የዮናታን መቃወሚያና የአቃቤ ሕግ ክስ ከመናገር ነጻነት አዋጅና ከጸረ ሽብር ሕግ አንቀጽ አራት አንጻር መርምሮታል ተብሏል። የተጠቀሱት ህጎች በመናገር ነጻነት ላይ ክልከላ ያስቀመጡ በመሆኑ የዮናታን ጽሑፎች እነዚህን ክልከላዎች የሚጥሱ ሆነው ስለተገኙ የተመሰረተበትን ክስ እንዲከላከል ሲል ብይን ሰጥቷል። ጥቅምት 14 2009 ዓ ም የመከላከያ ምስክሮቹን ይዞ እንዲቀርብ በማዘዝ ውለውን አጠናቋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ከአዲስ አበባም